ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። አበባ የሆይ አበባ የሆይ እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋግርኳቸው ሻጮች በሱቃቸው ውስጥ ያገኟቸው ወይዘሮ ኒያ ታስማማው ሀገር ሰላም ይሁን እንጂ የእኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን፣ እህቶቻችን። ምናስብ እንጂ ስል ምንሸጠውን ነገር እኛ አንጨነቅም። በሰላም ወጣ መግባት ብቻ ነው እኛ ምንፈልገው። ከዚህ በፊት እንዴት ነበር በዓል የሚከበር? ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ ምናዳምጥ። እኔ አሁን የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ነው የማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስሙም። ዋናው እኛ ሰላም ይሁንልን፣ ገቢያውን እኛ ብዙም አልተጨነቅለትም። ሰላም ሲሆን ነው ገቢያ የሚኖረው። ወይዘሮ ሂሩት አሞኜ አዲስ አመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ አመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል በፊት የነበረን ዝግጅት ና ያሁኑ በምንም አይገናኝም በፊት የነበረው ድባቡም የለም ሚዲያም ላይ የምናየው ነገር ሽር ጉዱ ምኑ ምኑም እንደ ድሮ አይደለም በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው በአጠቃላይ ቀረርቶ ፍከራ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በአል በአል የሚሸት ምንም ነገር አልሰማንም እስካሁን ድረስ ስነልቦናችንም ለበአል አይደለም ዝግጁነቱ ትንሽም ቢሆን እንደ ያለውን ድባብ ቀየር አርገን ሆነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም ግን ያው ትንሽም ቢሆን ቀየር እናርገው ያን ቀንም ቢሆን በዓሉን ብለን ነው። ዛሬ የአዲስ አመት የበዓል ዋዜማ ነው። በከተማው ውስጥ ባሉ አብዛኛው ሱቆች በዓል በዓል የሚሸቱ ዜማዎችን አልሰማሁም። ወደ ዋና ዋና የአስፋልት መንገድ ሲዘዋወር የማጣሪያ ሽያጭ ተጀምሯል። ዛሬና ለዛሬ ብቻ በከተማችን ይቆያል። ወደ አንዳንድ አደባባዮችም ጠጋ ስል በዓልን ከቤተሰብ ጋር የማክበሩ ሁኔታስ እንዴት ሆኖ ይሆን በማለት ወደ ባህር ዳር አሮጌው መናኸሪያ አቀናሁ። በዓልን ከቤተሰብ ጋር ለማክበር የሚመጡና የሚሄዱ ይኖሩ ይሆን? በመናኸሪያው ውስጥ ያገኘሁት ፋሲል ሙላቴ የበዓሉን ድባብ እንዲህ አጫውቶኛል። ማለት ሰሞኑን ብዙም አልነበርም። ዛሬ ግን ኦልሞስት እንደምታዩ ሰው መናሪው እየሞላ ነው፣ ያለ እየመጣም ነው። ከሌላ ቦታም እየመጡ እየተራገፉ፣ ትላንት እየተጫጫቸው ከሰዓት በኋላ ከጎጃም መኪና መጥቶ ወደ ጋይንት የሄደም ሰው ነበር፣ ከጎጃም መኪና መጥቶ ወደ ጎንደር የሄደ ነበርና፣ ዛሬ ይሻላል እንጂ ከበፊቱ ትንሽ የመቀሳቀስ ባህሪ ግን አለ። ማለት ሰው የመደናገጥ ባህሪ ያለው ባለበት የመቆየት ባህሪ ያለው። አሁን ጎንደር ወለ ሰው ጎንደር ደብረታቦር አዲስ የሞላ የሞላ ደብረታቦር ደብረታቦር በዓል በዓል የሚሸጥ ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ በዓል በዓል የሚሸጥ በር ይታይ ነበር። አሁን ደግሞ ፉከራ ቀረርቶ ምናምን ነው አሁን ሰው የሚሰማ። በአንድ ሀገር ውስጥ ጦርነት ሲኖር ከሰብአዊና ኢኮኖሚያዊ ኪሳራዎች ባለፈ በአንዳንድ ግለሰብ ቤት ውስጥ የስነ ልቦና መረበሽን እንደሚያመጣ የስነ ልቦና ባለሙያው አቶ ዳዊት ባዬ ነግሮኛል። ይህ ጦርነት በሀገር አቀፍ ደረጃ የሚያደርሳቸው ጉዳቶች እንዳሉ ሆኖ ጦርነት እንደ ሀገር የስነ ልቦናዊ ጥቃቱ ከፍተኛ ነው። ብራችንን ማውጥተን የሚመደሰት አንችልም ወይም ደግሞ የምንፈልገውን መግዛት አንችልም። ሰዎችም ደግሞ ያሏቸውን ነገሮች በሙሉ መሸጥ አይፈልጉም። ሰውም ደግሞ ያለውን ብር ብዙ ብር አውጥቶ በቅንጦት ማሳለፍን አይፈልግም። በጦርነት ምክንያት ያልተቀዘቀዘው የኢትዮጵያዊነት መገለጫ ባህል የሆነው የእርስ በእርስ መረዳዳት ነው። የባህር ዳር ከተማ ተወላጅ የሆነው ወጣት ድንበሩ ሞት ባይኖር አቅመ ደካማንና ጧሪ ደጋፊ የሌላቸውን ስልሳ አምስት ሰዎች የባለሙያ ገንዘብና ምግብ አድለዋል። በበሽታ በተለያየ ምክንያት አቅመ ደካማ የሆኑት አብዛኛው እዚህ የምታያቸው የተወሰኑት ሰዎች ዘማች ቤተሰቦች ዘማች ባሎቻቸው ልጆቻቸው የሄዱባቸው ስለሆነ እሱንም ከማሰብ አንጻር ነው ያደረግ ነው። 65 ሰዎች አካባቢ ናቸው። ወደ 260 ሺህ ብር በአይነትና በጥሬ ገንዘብ ለባህል መዋያ አበርክተናል ማለት ነው። የመረዳዳት ባህሉ ቢኖር መልካም ነው ላለው ድጋፍ የተደረገላቸው ግለሰቦችም በበዓል አስታዋሽ ማግኘታቸው አስደስቷቸዋል። ስራ የለኝም ጥሮታም የለኝም። በፊት ጊዜ የደርግ ወታደር ነበርኩ እና ከነ ጡረታዬም አላገኘሁም። ማስታወሳቸው ራሱ አስቦ ይህም በማድረጉ እኔ በጣም ደስተኛ ነኝ። ማሰቡ ራሱ ደስተኛ ነኝ። ማንም አላሰበንም። ያሱ ስላሰበነ በእናቱንም እና በጣም ነው የምናመሰግነው። መልካም አዲስ ዓመት። አስቴር ምስጋናው ባህር ዳር ቤትስ